የምዕራቡ የዩናይትድ ስቴትስ ክፍል ከሰደድ እሳት ጋር እየታገለ ነው። የአካባቢው ባለስልጣናት ፕሬዚደንት ዶናልድ ትራምፕና ሌሎችም መሪዎች የአየር ንብረት ለውጡ እያደረሰ ላለው ችግር ትኩረት እንዲሰጡ እየወተወቱ ናቸው። የአየር ንብረት ለውጡ የከበደ ሰደድ እሳት እየፈጠረ መሆኑን ባለስልጣናቱ ይናገራሉ። የአሜሪካ ድምጿ ሚሼል ኮን ያጠናቀረችውን ዘገባ አዳነች ፍሳሀዬ ታቀርበዋለች። የዩናይትድ ስቴትስ ምዕራባዊ ክፍል ነዋሪዎች ጭስ የተላበሰ አየር ነው የሚተነፍሱት። ከ24 በላይ የሚሆኑ ሰዎች ለህልፈት ተዳርገዋል። በብዙ ሺዎች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል። የእሳት ሰደዱ በዚሁ መልክ የከፋው የአየር ንብረት ለውጥ ባስከተለው ችግር ምክንያት እንደሆነ የአካባቢ ባለሥልጣኖች አስገንዝበዋል። የካሊፎርኒያ ክፍለ ግዛት አስተዳዳሪ ጋቪን ኒውመን ባለፈው ሳምንት ስለቀውሱ ተናግረው ነበር። This is a This is the perfect storm. It is happening unprecedented ways. President Trump spoke to the folks in Oregon, Washington. They really haven't, they never had anything like this. ኦሬገን ዋሽንግተን ያሉትን ሰዎች አነጋግሬአለሁ። እንዲህ አይነት ነገር ደርሶባቸው አያውቅም። ይህ የደን አያያዝ ችግር ነው። የደን አያያዝ ችግር መሆኑን እወቁት። ሌሎችም ነገሮች አሉበት። ዋናው ምክንያቱ ግን የደን አያያዝ ችግር ነው። በዋሽንግተንና ኦሬገን በህዝብ የተመረጡት ባለስልጣኖች ግን ፕሬዚዳንቱ የሰደድ እሳቱ ምክንያት ነው ከሚሉት ጋር አይስማሙም። ጄፍ መርክሊ ዲሞክራት የኦሬገን ተወካይ ሴነተር ናቸው። ፕሬዚደንቱ ደኑ በሚገባ ስላልተያዘ ነው ሰደድ እሳት የሚነሳው ይላሉ። ይህ ትልቅና አሳዛኝ ውሸት ነው። ደናችን እየቀነሰና እየደረቀ ሄዷል። ውቅያኖሳችን እየሞቀና አሲድ እየበዛበት ሄዷል። ካለፉት ብዙ አስርት ዓመታት ወዲህ ሲቀየር የቆየ ነገር ነው። የምዕራብ ሀገሮች መሪዎች የአየር ንብረት ለውጥን ለመታገል አስቸኳይ እርምጃ እንዲወሰድ ሲጠይቁ ቆይተዋል